የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ መስከረም 2 2016 ዓ ም ዝግጅታችን ጀመረ።

የህዳሴ ግድብ ግንባታ 93 ከመቶ መድረሱን ኢትዮጵያ አስታውቃለች። በዚህ ዙሪያ በአብይ ርዕሳችን ዘገባ ይኖረናል። በአስቸኳይ አዋጁ በአማራ ክልል 764 ሰዎች መታሰራቸውን መርማሪ ቡድኑ አስታውቋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በበኩሉ የታሳሪዎችን ቁጥር በአሁኑ ወቅት ማወቅ እንዳልቻለ ገልጿል።

እድሉ እስከ አሁን ድረስ ሁሉንም አካባቢዎች መጎብኘት አልቻልንም። ባለፈው አዋሽ አርባ ተብሎ የሚታወቀውን ቦታ ለመጎብኘት ችለናል። እዛ ያሉትን ሰዎች ማየት ችለናል። ሌሎቹን እየተነጋገርን በቅርቡ እንደሚፈቀድልን ተስፋ እናደርጋለን።

የኮሚሽኑን ምክትል ኮሚሽነር ራኬብ መሰለን ነው የሰማችሁት። በዚህ ዙሪያ ያለው ዘገባ በመጽሔት ርዕሳችን ይቀርባል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቢ ይገኛል። የፕሮግራሙ ዋና አዘጋጅ

ጽዮን ግርማ ናት። ዝግጅቶቻችንን እንዲህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና ያለም ዜናው ወደ እንግዱ በድጋሚ እንደምናመሻችሁ፣ ክብራትና ክብራን፣ ዜናውን የማቀርብላችሁ እንግዶል ነኝ።

በሊቢያው የጎርፍ አደጋ ህይወታችን ያጡ ሰዎች ቁጥር ከአምስት ሺህ በላይ ማሻቀቡ፣ አልቡርሃን ዲፕሎማሲያዊ ጥረታቸውን በመቀጠል ወደ ቱርክ ማቅናታቸው፣ እንዲሁም የሴሜን ኮሪያው መሪ ኪም ጆንግ ኡን ሙሉ በሙሉ ና ካለቅድመ ሁኔታ የሩሲያን ፕሬዝደንት ቭላዲሚር ፑቲንን እንደሚደግፉ ማሳወቃቸው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን።

ጦርነትን ሽሽት ከሱዳን ወደ ኢትዮጵያ የገቡ አራት ህጻናት በበሽታ እንደሞቱ ታውቋል። በጦርነት ከምትናጠው ሱዳን ወደ አጎራባች ኢትዮጵያ ከተሰደዱና በቤኒሻንጉል ጉምዝ በኩል ወደ ኢትዮጵያ ከገቡ ፍልሰተኞች መካከል ባለፈው ሳምንት አራት ህጻናት በበሽታ ታመው እንደሞቱ የክልሉ መንግስት አስታውቋል። ናኮር መልካ ተጨማሪ ዘገባ አልኳል።

የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ማህመድ አብዱላዚዝ ከ15500 በላይ ስደተኞች የሱዳንን ጦርነቱን ሸሽተው ወደ ኢትዮጵያ በኩሙሩክና ሸርቆሌ ስደተኞች መቀበያ ጣቢያዎች ውስጥ መግባታቸውን ገልጸዋል። ከፍተኛ የወባ ወረርሽኝ አለ። በተለይ ህጻናት በጣም ለሞት የተዳረጉ ያለበት ሁኔታዎች አሉ። በቅርብ ጊዜ በአብረሃማ ወረዳ ሱዳን ጋር የሚዋሰኑ ወረዳዎች አንዱ ነው።

በዛ አካባቢ ወደ ዘጠና አራት የሚሆኑ ባወራና ማወራ የገቡበት ሁኔታዎች አሉ። የሞቱ ህጻናት አሉ። እዛ ልክ እንደደረሱ ወደ አራት ህጻናት የሞቱበት ሁኔታዎች አሉ። ያው በምግብ እጥረት ምክንያት በበሽታ በበሽታ የሞቱበት ሁኔታዎች አሉ። ወደ ኢትዮጵያ እየገቡ ካሉት የሚበዙት የሱዳን ዜጎችና ኢትዮጵያውያን እንደሆኑ የጠቀሱት ኮሚሽነሩ በምግብ እጥረትና በሽታ ሳቢያ ህጻናት እንዳይሞቱ የህክምና ቡድን ተዋቅሮ ወደ የመጠለያ ጣቢያዎቹ ማምራቱን ተናግረዋል። በተያያዘ በተባበሩት መንግስታት ድርጅት የሰብአዊ

ድጋፎች ጉዳይ ማስተባበሪያ ቢሮ ዩኤን ኦቻ ሰሞኑን ባወጣው ሪፖርት ከሱዳን ግጭት ሸሽተው ወደ ኢትዮጵያ የገቡ ሰዎች 80 ሺህ ያህል እንደሆኑ አስታውቋል። በአማራ ክልል መተማ በኩል የገቡ ከ10 ሺህ ስደተኞች በላይ መሆናቸውን ጠቅሶ የምግብ እጥረት እንደገጠማቸው ገልጿል። በዚህም ሳቢያ 225 ሰዎች በኮሌራ በሽታ መያዛቸውን እና 19 ሰዎች መሞታቸውን አክሎ አስታውቋል። ቢሮው ከሱዳን ወደ ቤኔሻንጉል ጉሙዝ ኩምሩክ መቀበያ ጣቢያ ከገቡ ስደተኞች መካከል ሦስት ህጻናት በወባና ሌሎችም

ማች በሽታዎች መሞታቸውንም በሪፖርቱ አመልክቷል። ለአሜሪካ ድምጽ ናኮር መልካ ከአምቦ። ይህ በእንዲህ እንዳለ በሱዳን ዳርፉር ዛሬ በተፈጸመ የአየር ድብደባ አርባ የሚሆኑ ሰዎች ሳይሞቱ እንዳልቀረ በሚነገርበት ወቅት የአገሪቱ ጦር አዛዥ ወደ ቱርክ ማቅነታቸው ታውቋል። የሱዳን ጦር ጠቅላይ አዛዥ ጀኔራል አብዱልፈታ አልሲሲ በጥቂት ሳምንታት ውስጥ አምስተኛ የሆነውን የውጭ ጉብኝት በማድረግ ከቱርኩ ፕሬዚደንት ረጀፕ ታይብ ኤርዶዋን ጋር ለመነጋገር

አንካራ ገብተዋል። የሁለትዮሽ ግንኙነታቸውን በተመለከተ ና ያንንም በሚያጠናክሩበት መንገድ ላይ ይነጋገረዋሉ ሲል የአልቡርሃን ቢሮ አስታውቋል። ባለፉት ጥቂት ሳምንታት ብቻ ቡርሃን ወደ ግብጽ ደቡብ ሱዳን፣ ካታር እና ኤርትራ ተጉዘው ከሀገራቱ መሪዎች ጋር ተነጋግረዋል።

ድርድር የሚደረግ ከሆነ ዲፕሎማሲያዊ ድጋፍ ለማሰባሰብ የሚያደርጉት ጥረት እንደሆነ ተንታኞች በመናገር ላይ ናቸው። እስካሁን የ7500 ሰዎችን ህይወት ቀጥፈዋል የተባለው ግጭት ዛሬ ረቡዕ በተለይም በዳርፉር ጋብ ሳይል ቀጥሏል። የደቡብ ዳርፉር መዲና በሆነችው ኒያላ በተፈጸመ የአየር ድብደባ አርባ ሰዎች ሳይሞቱ እንዳልቀረ የኤኤፍፒ ዘገባ አመልክቷል። ድብደባው በሁለት ገበያዎችና በከተማው መንደሮች ላይ እንደተፈጸመ የሕክምና ባለሙያዎችና የአን

የዓይን እማኞች መናገራቸውን ዘገባው አመልክቷል። በሊቢያ በሳምንቱ መጨረሻ በደረሰው የጎርፍ አደጋ የሞቱት ሰዎች ቁጥር ከአምስት ሺህ ማሻቀቡን በአደጋው በደረሰበት ስፍራ የሚገኙ የጤና ባለሥልጣን አስታውቀዋል። የሮይተርስ ዜና ዘገባ እንዳመለከተው ደርና በተሰኘችው ከተማ በደረሰው የጎርፍ አደጋ የሞቱት ሰዎች ቁጥር ከተጠቀሰውም ሊያሻቅብ እንደሚችል በመነገር ላይ ነው።

ጎርፉ መንገዶችን አጥቦ በመውሰዱ እርዳታ የማድረሱን ስራ አስቸጋሪ አድርጎታል ተብሏል። አደጋውን ተከትሎ 30 ሺህ የሚሆኑ ሰዎች እንደተፈናቀሉ የተመድ የስደተኞች ድርጅት አስታውቋል። ደርና ከተማ መድረስ የቻሉ የአደጋ ጊዜና የእርዳታ ሠራተኞች ዛሬ ረቡዕ አስክሬኖችን ፍለጋ ቢቀጥሉም መንደሮች ሙሉ በሙሉ በጎርፍ በመወሰዳቸው ወይም በጎርፍና ፍርስራሽ ውስጥ በመቀበራቸው ሁኔታውን ተስፋ አስቆራጭ አድርጎታል።

አድማጮች በዚህ ላይ በመጽሔት ክፍለ ጊዜያችን ሰፋ ያለ ዘገባ ይኖረናል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ሙሉ በሙሉ ና ካለ ቅድመ ሁኔታ የሩሲያን ፕሬዚደንት እንደሚደግፉ ሁለቱ መሪዎች ምስራቅ ሩሲያ ውስጥ በተገናኙበት ወቅት አስታውቀዋል። ሁለቱ መሪዎች የሚያደርጉት

ስብሰባ ሞስኮቭ ዩክሬን ላይ ለከፈተችው ጦርነት መሳሪያ የምታገኝበት መድረክ ሊሆን ይችላል ስትል አሜሪካ በማስጠንቀቅ ላይ ነች። ሁለቱ መሪዎች በምስራቅ ሩሲያ በሚገኝ የመንኮራኩር ጣቢያ ለአራት ሰዓታት ያደረጉት ስብሰባ የሁለቱን አገራት ፍላጎቶች አንድ መሆን የተንጸባረቀበት ነበር ተብሏል። ፑቲን ድሃ ከሆነችው ግና የሮኬትና የጦር መሳሪያ ከፍተኛ ክምችት ካላት ሰሜን ኮሪያ የሚፈልጉት አለ።

ከ50 ዓመታት በፊት በነበረው የኮሪያው ጦርነት ሞስኮቭ ደቡብ ኮሪያን ለወረረችው ሰሜን ኮሪያ መሳሪያ ለግሳ ነበር። አሁን ሰጪና ተቀባይ ቦታ እንደ ተቀያየሩ ተዘግቧል። በምትኩ ኪም ጁንግ ኦን ከሩሲያ የወታደራዊ ሳተላይትን በማበልፀግ ረገድ ከሩሲያ እርዳታን ይሻሉ። ይህም በተደጋጋሚ ለከሸፈባቸውና ወታደራዊ ሳተላይት ወደ ሕዋ ለማምጠቅ የሚያደርጉትን ጥረት እንዲያግዝ ነው ተብሏል።

ሩሲያ ፍትሐዊ ጦርነት በማካሄድ ላይ ነች። ሰሜን ኮሪያ በሩሲያ መንግስት ለሚወሰዱ ማንኛውም እርምጃዎች ሙሉ በሙሉና ካለ ቅድመ ሁኔታ ትደግፋለች ሲሉ ተደምጠዋል። ኪም ጆንግ ኡን። ከዩክሬን የተተኮሰ ሚሳኤል በሩሲያ ቁጥጥር ስር ባለችው ክሬሚያ በሚገኝ የመርከቦች መስሪያና መጠገኛ ላይ ጉዳት አድርሰዋል ተብሏል።

ሰቫስቴፎል በተሰኘው የወደብ ከተማ በሚሰሩ የተሾሙ አገረ ገዢ እንዳሉት በጥቃቱ 24 ሰዎች ጉዳት ደርሶባቸዋል። የሩሲያ መከላከያ ሚኒስቴር በበኩሉ ዩክሬን የመርከቦች መሳሪያ እና መጠገኛን ኢላማ ማድረጓንና በጥቃቱ አስር ክሩዝ ሚሳይሎችንና ሶስት ሰው አልባ ጀልባዎችን እንደተጠቀመች አስታውቀዋል። የሩሲያ መከላከያ ሚኒስቴር በተጨማሪም ሰባቱን ሚሳይሎች እና ሁሉንም ጀልባዎች ማውደማቸውን አስታውቀዋል።

ሁለት በጥገና ላይ የነበሩ መርከቦች በዩክሬን ጥቃት መመታታቸውን ሚኒስቴሩ ጨምሮ ገልጸዋል። በጥቃቱ ሁለት በጥገና ላይ የነበሩ መርከቦች መመታታቸውም ታውቋል። ጥቃቱ የመጣው በጥቁር ባህር ላይ የሚገኙ የነዳጅ ማቀነባበሪያዎችን መልሳ መያዟንና ይህም ከክሬሚያን መልሶ ለመቆጣጠር ወሳኝ እርምጃ መሆኑን የዩክሬን ባስታወቀችበት ማግስት ነው። ሩሲያ በአውሮፓውያን አቆጣጠር 2015 ክሬሚያን እና የነዳጅ ማውጫዋን ከተቆጣጠረች አንስቶ

ለወታደራዊ ሄሊኮፕተሮች የጦር መሳፈሮችና ለረጅም ርቀት ሚሳይሎች ማስወንጨፊያነት ስትጠቀምበት ቆይታለች። በመጨረሻም በትናንትናው ዕለት በአሜሪካው የተወካዮች ምክር ቤት አፈ ጉባኤ ኬቪን መካርቲ የተላለፈውና የፕሬዚዳንት ባይደን ልጃቸው ሃንተር ባይደን በውጭ ሀገራት ካለው የንግድ ሽርክና

ተጠቃሚ ናቸው በሚል ምርመራ እንዲደረግባቸው የወጣው ትዕዛዝ በትረምፕና በቀኝ ዘመም ደጋፊዎቻቸው ለወራት ሲቀነቀን የነበረ ነው ተብሏል። የቀድሞው ፕሬዝደንት ዶናልድ ትራምፕ በእንደ አውሮፓውያን አቆጣጠር 2019 መጨረሻ ላይ ዩክሬን እና ሌሎችን ሀገራት በመጠቀም የተቀናቃኛቸውን ጆ ባይደን ስም ለማጠልሸት ሞክረዋል በሚል በአሜሪካ ምክር ቤት ተከሰው ነበር።

ከአራት ዓመታት በኋላ ሪፐብሊካኖች ጆ ባይደንን ለመክሰስ ምርመራ እንዲካሄድ በአፈ ጉባኤው በኩል ትእዛዝ አስተላልፈዋል። ይህም በትረምፕ እና ደጋፊዎቻቸው ለረጅም ጊዜ ሲገፋበት የነበረ አጀንዳ ነው ተብሏል። ከትረምፕ ክስ በተቃራኒ በባይደን ላይ የሚሰማው ክስ ምንም ማስረጃ የለውም ሲል የኤፍፒ ዘገባ አመልክቷል። የምክር ቤቱ የቁጥጥር ኮሚቴ ሊቀመንበር የሆኑት ጄምስ ኮመር በባይደን ጥፋት ለመፈጸማቸው

ምንም ማስረጃ የላቸውም ሲል ሪፖርቱ አክሏል። ኮመርስ ስም ሳይጠቅሱ የባይደን የቤተሰብ አባላትና ሽርኮቻቸው 20 ሚሊዮን ዶላር በውጭ አካላት እንደተከፈላቸው ይናገራሉ። የምክር ቤቱ በርካታ ኮሚቴዎች ለውንጀላው ማስረጃ ገና እንዳለቀረቡ የቪኦያ ካትሪን ጂፕሰን ዘገባም አመልክተዋል። ክብራትና ክብራን ለዜናው የተመደበው ክፍለ ጊዜ በዚሁ ተፈጽመዋል። ለቀሪ ክፍለ ጊዜ ወደ ስመኞች ይመራቸዋሉ

እንግዱ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡ መስከረም 2 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በኢትዮጵያ በተስፋፋው ግጭት የስብሰባ ቱሪዝም እየቀነሰና የሆቴል ዘርፉም እየተጎዳ እንደሆነ ተገለጸ።

በአጠቃላይ የሰላም እና መረጋጋት ጥያቄ ውስጥ በሚሆን ጊዜ ሁል ጊዜ ቶሎ የሚደነግጠው የቱሪዝም ስራ ያም ሆኖ ሆቴል ማለት ነው እና ተጎድተናል።

የአዲስ አበባ ሆቴሎች ፕሬዝዳንት የሆኑትን ወይዘሮ አስቴር ሰለሞንን ነው የሰማችኋቸው። በሁለተኛው አጋማሽ መሰናዷችን ተመልሰው ይመጣሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ቀዳሚው የአብይር ዘገባ እንለፍ።

የታላቁ የህዳሴ ግድብ አጠቃላይ የግንባታ ሂደት 93 በመቶ መድረሱን ዋና ስራ አስኪያጁ ኢንጂነር ክፍሌ ሆሮ አስታወቁ። የግድቡ ግንባታና የውሃ ሙሌት የቀጠለው ግብጽ ሙሌቱ የከተፋሰሱ ሀገራት የመርሆች ስምምነት ውጪ እየተካሄደ እንደሚገኝ እየገለጸች ባለችበት ወቅት ነው። ታላቁ የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባል እንዲሁም በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያቆብ

አርሳኖ በበኩላቸው ሙሌቱ የመርሆች ስምምነቱን እንዳልጣሰ አስረድተዋል። ኬኔዲ አባተ ዝርዝራለው።

የታላቁ ህዳሴ ግድብ አራተኛ ዙር የውሃ ሙሌት መጠናቀቅን መነሻ በማድረግ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት የታደሙበት ዘመን መለወጫን በህዳሴ የተሰኘ ዝግጅት በስፍራው ተካሂዷል። በመንግስት ቁጥጥር ስር በሚገኙ ብዙኃን መገናኛዎች በተሰራጨው በዚሁ ዝግጅት ላይ ግድቡ ስለሚገኝበት ወቅታዊ ሁኔታ ገለጻዎች ተደርገዋል። ኢንጂነር ክፍሌ ሆሮ የግድቡ ዋና ስራ አስኪያጅ ናቸው። የታላቁ የኢትዮጵያ ህዳሴ ግድብ 93

ከመቶ አፈጻጸም ላይ ደርሰናል። የሲቪል ስራን በሚመለከት ወደ 98 ፐርሰንት የደረስን ሲሆን ዋናውን ግድብ በሚመለከት 98 በመቶ አሁን የምታዩት የሰድልዳም ወይም የኮርቻ ግድብ

ሙሉ በሙሉ ተጠናቆ ያው አገልግሎቱ መስጠት ጀምሯል ነው በያዝ ነው የ2016 ዓ ም አምስት ተጨማሪ ዩኒቶች ኃይል ማመንጨት እንደሚጀምሩ የገለጹት ዋና ስራ አስኪያጁ ይህም እስከ አሁን ኃይል የሚያመነጩ ዩኒቶችን ቁጥር ወደ ሰባት ከፍ እንደሚያደርገው አመልክተዋል። የግድቡ የግንባታ ሂደትና አራተኛ ዙር የውሃ ሙሌት መከናወኑ ይፋ የተደረገው ግብፅ ሙሌቱ ከመርሆዎች ስምምነት ውጭ እየተካሄደ እንደሚገኝና ይህም በታችኛው የተፋሰሱ ሀገራት ላይ ጉዳት እንደሚያ

የሚያስከትል ገልጻ ተቃውሞዋን በቀጠለችበት ሁኔታ ነው። በ4.2 ቢሊዮን ዶላር የተገነባው ግዙፍ ግድብ የውሃ ድርሻቸውን በእጅጉ ሊቀንስ ይችላል በሚል ስጋታቸውን የሚገልጹት ግብፅና ሱዳን በምን መልኩ ስራ ላይ መዋል እንደሚችል ስምምነት ላይ እስከሚደረስ ድረስ ኢትዮጵያ ሙሌቱን እንድታቆም በተደጋጋሚ ጠይቀዋል። ግድቡ የያዘው የውሃ መጠን 42 ቢሊዮን ኪዊክ ሜትር መድረሱን በዝግጅቱ ላይ የገለጹት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ውሃው ግብፅን እና ሱዳንንም

እንደሚጠቅም አስረድተዋል። መቼም ይሄን የሚያክል ውሃኛ ይዘን ሱዳን አትራብም። ይህን የሚያክል ውሃኛ ይዘን ግብፅ አትራብም። የከፋ ነገር ካለ ባንክ እንደተቀመጠ ገንዘብ የሚመነዘር ማለት ነው።

የውሃ ሙሌቱ የአባይ ወንዝን የታችኛው ተፋሰስ ሀገራት በማይጎዳ መልኩ እንደተካሄደም ገልጸዋል። ጠቅላይ ሚኒስትር አብይ ሙሌቱን በተመለከተ ይፋ ያደረጉትን መረጃ ተከትሎ ግብፅ ባወጣችው መግለጫ ኢትዮጵያ ከታችኛው የተፋሰሱ ሀገራት ግብፅና ሱዳን ጋር ስምምነት ላይ ሳት ደርስ ሙሌቱን መቀጠሏ የ2015 የመርሆች ስምምነትንና የዓለም አቀፍ ሕግጋትን የሚጻረር ነው ስትል ወቅሳለች። የግብፅ የውጭ ጉዳይ ሚኒስቴር ባወጣው በዚህ መግለጫ አዲስ አበባ የሜጋ ግድቡን ሙሌት

ለማጠናቀቅ በተናጥል የወሰደችው እርምጃ የታችኛው ተፋሰስ ሀገራት ከሆኑት ግብጽና ሱዳን ጋር በሚደረገው እንደ አውሮፓውያን አቆጣጠር በ2021 ተቋርጦ ባለፈው ወር እንደገና የጀመረው ድርድር ላይ ተጽዕኖ ሊያሳድር ይችላል ብሏል። የግድቡ ግንባታ ሊቀለበስ ወደማይችልበት ምዕራፍ ላይ ደርሷል የሚሉት የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባል እና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያቆብ አርሳኖ በበኩላቸው ሙሌቱ የመርሆች

ስምምነቱን ያከበረ እንደሆነ በመጥቀስ የግብጽን ክስ ተከላክለዋል። ዴክላሬሽን ኦፍ ፕሪንስፕልስ ብዙ አንቀጾች አሉት፣ አስር አንቀጾች። ኢትዮጵያ የውሃ ሙሌቷን የምታካሄደው ግድቡን እየሰራች ነው፣ ፓራሌል ቱ ደ ኮንስትራክሽን ኦፍ ዲዳም የሚል ዋና አንቀጽ አለ። ሁለተኛ፣ ኢትዮጵያ ይህንን ውሃ ስታለማ ሌሎቹን በከፋ መንገድ ባለመጉዳት

የሚል ነው። ይሄ ተፈጽሞ ነው ያለው። ግብጽና ሱዳን አንደኛ ሙሌት፣ ሁለተኛ፣ ሶስተኛ ሙሌት ይህን ያህል ችግር አመጣብን የሚል ያቀረቡት ማስረጃ የለም። አራተኛ ሙሌትም እንደዚሁ ነው።

በህዳሴ ግድቡ ላይ ያለውን አለመግባባት ለመፍታት በአፍሪካ ህብረት ስፖንሰርነት የሚካሄደው ድርድር እንደ ኤሮፓውያን አቆጣጠር ሚያዚያ 221 ከተቋረጠ በኋላ ባለፈው ዓመት ነሐሴ ወር በካይሮ አስተናጋጅነት የተደረገው ውይይትም ተጨባጭ ውጤት እንዳላመጣ ግብጽ ይፋ አድርጋለች። ለዚህም ግትር አቋም ይዛለች ያለቻትን ኢትዮጵያን ተጠያቂ አድርጋለች። ኢትዮጵያ በአንጻሩ ተጠያቂ የምታደርገው ግብጽን ነው። 18 ኪሎሜትር ርዝመትና 145 ሜትር ቁመት ያለ

ባለው ግዙፉ የሃይድሮኤሌክትሪክ ኃይል ማመንጫ ግድብ በሙሉ አቅሙ ስራ ላይ ሲውል 5150 ሜጋዋት የኤሌክትሪክ ኃይል ማመንጨት ይችላል። ይህም በአሁኑ ወቅት ከ120 ሚሊዮን የሀገሪቱ ሕዝብ ግማሽ ያክሉ ብቻ የኤሌክትሪክ አገልግሎት በሚያገኝባት ሀገር የኤሌክትሪክ ኃይል ምርቱን በእጥፍ ያሳድገዋል። በአወዛጋቢው የታላቁ ህዳሴ ግድብ ላይ ቀጣይ ዙር የሶስትዮሽ ውይይት በአዲስ አበባ ከተማ እንደሚደረግ ይጠበቃል። ለአሜሪካ ድምጽ

ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ሲል የአብየር ዘገባውን ተከታትላችኋል። ወደ መጽሔት ትንታኔውን እናልፋለን።

በአማራ ክልል በተስፋፋው ግጭት ምክንያት ከወጣው አስቸኳይ ጊዜ አዋጅ ጋር በተያያዘ በተለያዩ አምስት ስፍራዎች በቁጥጥር ስር የዋሉ ዜጎች ቁጥር 764 እንደሆነ የአስቸኳይ ጊዜ አዋጁ መርማሪ ቦርድ አስታወቀ። ብዛቱ ወደፊት በተለያዩ ምክንያቶች ሊቀንስ ወይም ሊጨምር እንደሚችል መርማሪ ቦርዱ አመልክቷል። የታሳሪዎቹን ቁጥር በአሁኑ ወቅት በትክክል ማወቅ እንዳልቻለ የገለጸው ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ነው። መለስካቸው

ሰጥቷ መሃ ዝርዝር አለው። ዛሬ አመሻሹ ላይ የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ በሰጠው ጋዜጣዊ መግለጫ በአማራ ክልል እና በሌሎች ክልሎች የተለያዩ የማቆያ ስፍራዎች የተያዙ ዜጎች ቁጥር 764 ብቻ እንደሆነ ገለጸ። የመርማሪ ቦርዱ ሰብሳቢ አቶ አዝመራ አንዳሙ እንዳብራሩት ቦርዱ በአስቸኳይ ጊዜ አዋጅ ምክንያት

በቁጥጥር ስር የዋሉ ዜጎችን ቁጥር በአንድ ወር ጊዜ ውስጥ አጣርቶ የማቅረብ ግዴታ ስላለበት የማቆያ ስፍራዎችን በመጎብኘትና ዝርዝር መረጃዎችን በመሰብሰብ ይህን መግለጫ ይፋ አድርገናል ብለዋል። አምስት የምንላቸው አንደኛ ነሐሴ 12 አዲስ አበባ ላይ የነበሩትን ጎብኝተናል። ኋላ ላይ ሸዋሮቢት ሄደዋል። ይሄ ቁጥር ሊጨምር ሊቀንስ ይችላል። እኛ ያነ ባገኘነው ቁጥር ላይ መሰረት አድርገን

ሁለተኛ ባሕር ዳርን ሁለተኛ ወስደን ሶስተኛ ኮምቦልቻን ወስደን አራተኛ ሸዋሮቢት አምስተኛ ጎንደርን ወስደን ይህን መሪ በአካል ያገኘናቸው 764 ግለሰቦች ተጠርጥሮ በቁጥጥር ስር ውሏል ማለት ነው በሌላ በኩል የአስቸኳይ ጊዜ አዋጁ መምሪያ እዝ ቀደም ሲል በተለያዩ የዜና ማሰራጫዎች ባወጣው አጭር መግለጫ የታሳሪዎች ቁጥር 764 እንደሆነም አስታውቆ ነበረ የመርማሪ ቦርዱ ሰብሳቢ አቶ አዝመራ አንዳመው እንዳብራሩት

በቁጥጥር ስር የዋሉት ሰዎች ቁጥር በዛሬ ዕለት የተገለጸው ቢሆንም ወደፊት ግን ሊለያይ እንደሚችል አስረድተዋል። እነዚህ ኮማንድ ፖስት ያልናቸው አካባቢዎች ባህር ዳር እንኳን ብንወስድ በስሩ ሌሎች አካባቢዎች ሊኖሩ ስለሚችሉ መሰብሰብ የሚገባቸው እኛም በጊዜ እጥረትም ከተቋቋመን ጊዜው አጭር ከመኑ ጋር ተያይዘው መድረስ ያልቻልንባቸው ጊዜ የሚፈልጉ ቦታዎች አሉ

ሌሎች ጎንደር አካባቢም ተመሳሳይ ስላለ ይሄ ቁጥር የመቀነስም የመጨመርም እንደምታለው ማለት ነው። ቪኦኤ ያነጋገራቸው የኢትዮጵያ ሰብዓዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ከአስቸኳይ ጊዜ አዋጁ ጀምሮ ግጭቱ እንደቀጠለ አስታውሰው የተለያዩ የሰው ሕይወት ህልፈት የአካል ጉዳትና የንብረት ውድመት ሪፖርቶች ለኮሚሽኑ የደረሱ መሆናቸውን ገልጸዋል። ይሁንና በአሁኑ ወቅት ከዚህ አዋጅ ጋር በተገናኘ

የተያያዙ ሰዎችን ቁጥር ለማወቅ ያዳግታል ብለዋል። በተደጋጋሚ እንደገለጽነው በፊት በመደበኛ ሁኔታ የምንጎበኛቸውን የማረሚያ ቤቶች

ሰዎች የሚያዙበት የሚቆዩበት ቦታዎችን የመጎብኘት እድሉ እስከ አሁን ድረስ ሁሉንም አካባቢዎች መጎብኘት አልቻልንም። ባለፈው አዋሽ አርባ ተብሎ የሚታወቀውን ቦታ ለመጎብኘት ችለናል። እዛ ያሉትን ሰዎች ማየት ችለናል። ሌሎቹን እየተነጋገርን በቅርቡ እንደሚፈቀድልን ተስፋ እናደርጋለን። የተያዙትን ሰዎች በዛ ምክንያት ማየት አልቻለም። ስለዚህ ቁጥርን ለመስጠት ያሉበትንም ሁኔታ በመናገር ትንሽ ያስቸግራል።

የአስቸኳይ ጊዜ አዋጁ አፈጻጸም አጣሪ ቦርድ በአሁኑ ጊዜ በተለያዩ ማቆያዎች የተያዙ ሰዎች የመብት አያያዝ ከሞላ ጎደል ጥሩ ነው ያለ ቢሆንም በተያዙበት ወቅት የደረሰውን ሁኔታ ከሰብአዊ መብቶች አያያዝ አኳያ ምን ይመስል እንደነበረ የገለጸው ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

በተከታዩ ዘገባ ወደ ትግራይ ክልል ስናልፍ፣ በትግራይ ክልል የደቡባዊ ዞን ከፍተኛ አመራር

ትላንት ማክሰኞ ምሽት በማይጨው ከተማ ከአንድ ግለሰብ በተተኮሰባቸው ጥይት ተገደሉ። በግድያው የተጠረጠረው ግለሰብ ገና በቁጥጥር ስር እንዳልዋለ የዞኑ ፖሊስ የሰው ኃይል አስተዳደር ኃላፊ ለአሜሪካ ድምጽ ገልጸዋል። በሌላ የግድያ ዜና ባለፈው ሳምንት በክልሉ ሰሜን ምዕራብ ዞን ጽንብላ ወረዳ አንዱ አርሶ አደር በጸጥታ አካላት ታስሮ በተፈጸመበት ድብደባ ሕይወቱ እንዳለፈ ወንድሙ ለአሜሪካ ድምጽ ገልጿል። የወረዳው የጸጥታና አስተዳደር ጽሕፈት ቤት ኃላፊ

ከእርሱ አደሩ ኃይል ከተቀላቀለበት ምርመራ የተነሳ ህይወቱ እንዳለፋም ነው ጉዳዩ እየተጣራ እንደሆነ አስታውቋል። ሙሉጌታ አጽብሃ ዝርዝር ጉዳዩን ይዟል።

የኢትዮጵያውያን አዲስ ዓመት እየተከበረ በነበረበት ትላንት ማክሰኞ መስከረም አንድ ቀን 2016 ዓ ም ከምሽቱ ሶስት ሰዓት ተኩል ገደማ የትግራይ ክልል ደቡባዊ ዞን የማህበራዊ ዘርፍ ኃላፊ አቶ ሳምሶም ተፈሪ በማይጨው ከተማ ከአንድ ግለሰብ በተተኮሰባቸው ጥይት እንደተገደሉ የዞኑ አስተዳደር አስታውቋል። የዞኑ ፖሊስ የሰው ኃይል አስተዳደር ኃላፊ

ኮማንደር ሰለሞን አብርሃም ለአሜሪካ ድምፅ እንደተናገሩት ሟቹ አቶ ሳምሶን ተፈሪ የዘመን መለወጫን በዓል ከጓደኛቸው ጋር በአንድ የመዝናኛ ስፍራ ሲያከብሩ ቆይተው ከወጡ በኋላ የተፈጸመ ነው። ሳምሶን ተፈሪ ምስ መሓዙ አቶ ሳምሶን ተፈሪ ከጓደኛው ጋር እየተዝናና እያለ ግድያውን በመፈጸም የተጠረጠረው ግለሰብ ወደ መጠጥ ቤቱ ገባ። ይህ ተጠርጣሪ በለጠ ከበደ ገብረ ሚካኤል ይባላል።

እርሱ ሲገባ አቶ ሳምሶንና ጓደኛው ከመጠጥ ቤቱ ወጡ። ተጠርጣሪውም ከኋላቸው ተከትለው በመውጣት መንገድ ላይ ሳምሶኑን በሁለት ጥይት ተኩሶ ገደለውና ለጊዜው በሞተር ብስክሌት ተሰወረ። ግድያው ከተፈጸመበት ጊዜ አንስቶ

የጸጥታ ኃይሉ ከህብረተሰቡ ጋር በመተባበር ተጠርጣሪውን ለመያዝ እየሰሩ ናቸው። እስካሁን በተገኘው መረጃ ከአሁን በፊት የፌዴራሉ መንግስት በክልሉ አቋቁሞት በነበረ ጊዜያዊ አስተዳደር ተጠርጣሪው እንደተሳተፈና ከብልጽግናው መንግስት ጋር ተባብረህ ሰርተሃል ተብሎ ለስድስት ወራት ታስሮ እንደነበረ ከተፈታም በኋላ ደግሞ ሟቹ አቶ ሳምሶንን ያሳሰርኸኝ አንተነህ በማለት ያስፈራራ እንደነበር

ኮማንደሩ ገልጸዋል። ሆኖም ይህንን ለማረጋገጥ ቀጣይ ምርመራዎች እንደሚያስፈልጉ አሳስበዋል። አቶ ሳምሶን ቀደም ሲል የማይጨው ከተማ ከንቲባ ሆነው ለሶስት ዓመታት መስራታቸው ተነግሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ባለፈው ሳምንት በሰጡት መግለጫ በትግራይ ክልል ያለው የጸጥታ ችግር አሳሳቢ ከመሆኑ የተነሳ ይቅርና ለነዋሪው በእጀባ ለሚንቀሳቀሱ ባለስልጣናትም የጸጥታ ዋስትና

የሚያሰጥ እንዳልሆነ መግለጻቸው አይዘነጋም። በተመሳሳይ ዜና በክልሉ ሰሜን ምዕራብ ዞን ጽንብላ ወረዳም ባለፈው ሳምንት ለሶስት ቀናት በጸጥታ ኃይሎች ታስሮ ድብደባ የተፈጸመበት አንድ አርሶ አደር ሕይወቱ እንዳለፈ ወንድሙ ለአሜሪካ ድምፅ ገልጿል። በወረዳው ዘናቆደ የተባለ ቀበሌ ነዋሪ ሟች አቶ ኃይለ አያልነ

የ38 ዓመት አርሶ አደር እንደሆነና የሁለት ልጆች አባት እንደነበረም ታውቋል። አርሶ አደሩ ጳጉሜ አንድ ቀን 2015 ዓ ም በማሳው በአረም ስራ ላይ ያለ የታጠቁ የጸጥታ አካላት ከቤትህ የደበቅካቸው ጥይቶች አሉ በሚል በግዳጅ ከወሰዱት በኋላ ለተከታታይ ሶስት ቀናት ባደረሱበት ከባድ ድብደባ ሕይወቱ ማለፉን ወንድሙ አቶ በርሂው አያልነህ ለአሜሪካ ድምጽ ገልጿል። በአሰቃቂ በሰው ልጅ የማይደረግ

ሶስት ቀን በመደብደብ ልክ እንደ እበብ ቀጥቅጠው ህይወቱን አሳልፉት እና ወንድሜ አጥቻለሁ፣ አጥቻለሁ። የኔ ሽልማቴ ነው የነበረው። እናትና አባቴ እሱ ነው የሚጠሯቸው ወይ ነበረ። በጣም አዘናለሁ። ሰው ልጅ ነው በአንድ ጥይት ተኩሶ የሚገደል ወንድም እኮ ችግር የለውም። ሳይስቀ ህይወት ሲያልፍ እርዱኝ፣ ወንድሞቼ፣ እናት አባቴ ብሎ ጠርጠው የሚረዳው ሲያጣ በጭካኔ ሲገሉት

በጣም እናዝናለን። ያሁን ላይ ከጭንቅላቴን አይወጣም። አቶ ሀይለ ከማሳው ላይ በጸጥታ አካላቱ የተወሰደው ወደ ፖሊስ ጣቢያ ሳይሆን ወረዳው ሆነ

ዞኑ ወደማይቆጣጠሩት ቦታ እንደነበር የገለጸው ወንድሙ አቶ በሪሁም በድብደባው ለደረሰበት ጉዳት ሕክምና እንዳያገኝ ተከልክሎ እንደቆየም ተናግሯል። ሕይወቱ ሊያልፍ ከአንድ ሰዓት ያልበለጠ ጊዜ ሲቀረው ቤተሰቦቹ በአቅራቢያቸው ወደሚገኝ ክሊኒክ እንዲያደርሱት ተፈቅዶለት ቢወሰድም በቂ የህክምና አገልግሎት ባለመኖሩ ለተሻለ ሕክምና እየተወሰደ ባለበት ሕይወቱ እንዳለፈ አስረድቷል። ለልጁ እንድንለቀው

ካልሆነ ግን ታስረው ይቆያል። እናንተም እዛ ትገባላችሁ። ስለዚህ አምሳ ሺ ብር ክፈሉ ቦ እዚህ ተጠይቀው ነበረ። ያው ጊዜው በቃ ደረሰ፣ እዛ ብለው ሲጠይቋቸው እኛም ልንሰጥ ነበረ፣ ምክንያቱም ወንድማችን ነው የሚቀርብ ብር ያው አስበን ነበረ፣ ግን ወዲያው ልጁ ስላለፈ

የክልሉ ጊዜያዊ አስተዳደር የማያውቃቸው እስር ቤቶች መኖሯቸው ባለፈው ሳምንት አቶ ጌታቸው ረዳ በሰጡት መግለጫ ላይ ይፋ ማድረጋቸው ይታወሳል። የጽንብላ ወረዳ የጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ታለለ ታደሰ ግድያው እንደተፈጸመም ነው ሂደቱ በመጣራት ላይ እንደሚገኝ አስታውቀዋል። የሟች አርሶ አደር አቶ ኃይለን መታሰርም ሆነ የተፈጸመበትን ድብደባ የወረዳው አስተዳደር እንደማያውቅ አቶ ታለለ አክለው ገልጸዋል።

ጥይት ሕጋዊ ዝውውር ብዝብል ዝወሰድዎ ናይ ፀጥታ አካላት። የፀጥታ አካላት ህገወጥ የጥይት ዝውውር በሚል መነሻ የወሰዱት እርምጃ ነው። እንደ ወረዳ ሂደቱን እንድናውቀው ሊደረግ ይገባ ነበር። ሆኖም ከመጠን በላይ የስቃይ ምርመራ በማካሄድ የተፈጸመ ግድያ ነው። በአሁኑ ጊዜ በድርጊቱ የተሳተፉትን አመራር የሚገኝባቸው አራት የጸጥታ አካላት በቁጥጥር ስር አውለናል። ምርመራ እየተጣራባቸው ነው።

የወረዳው አስተዳደር የተበዳይ ቤተሰቦችን ይቅርታ እንደጠየቀ ኃላፊው ገልጸዋል። የሟቹ ወንድም አቶ በሪሁ ወንድሙን የገደሉ ሰዎች በህግ አግባብ እንዲዳኙና ቤተሰብም ፍትህ እንዲያገኝ ጠይቋል። በጉዳዩ ላይ ከኢትዮጵያ ሰብአዊ መብት ኮሚሽን ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም።

ደግሞ ወደ ሊቢያ እናልፋለን። በሊቢያ ምስራቃዊ የባህር ዳርቻ ከተማዋ ዴርና ሁለት ግድቦች ተደርምሰው

በደረሰው የጎርፍ አደጋ የሞቱት ሰዎች ቁጥር ከ አምስት ሺ አንድ መቶ በላይ ማሻቀቡን የሀገሪቱ የጤና ባለስልጣናት ተናገሩ። ብዙ ሺዎች የገቡበት እንዳልታወቀና የሟቾች ቁጥር ሊጨምር እንደሚችል የምስራቅ ሊቢያ ባለስልጣናት ተናግረዋል። የተባበሩት መንግስታት ድርጅት የፍልሰተኞች ጉዳይ ተቋም በአደጋው ከ ሰላሳ ሺ ሰዎች በላይ ቤት አልባ እንደሆኑ አስታውቋል። የቪኦኤ ዘጋቢ ኤድዋርድ ጌራኒያን ከካይሮ ተከታዩን ዘገባ ልኳል። ደረጃ ደስታ ያቀርበዋል።

በሊቢያ የባህር ጠረፍ ከተማ ዴርና በከተማው ጎዳናዎችና የውስጥ ለውስጥ መተላለፊያዎች የጎረፈው ከባድ የጎርፍ ውሃ ህንፃዎችን ያፈራረሰ ሲሆን ተሽከርካሪዎችን ጠራርጎ ወስዷል። በከተማው አቅራቢያ ከተደረመሱት ሁለቱ ግድቦች የወጣ ውሃ ባለፈው ሳምንት ዳንኤል በተሰኘው ከፍተኛ አውሎ ነፋስ ባስከተለው ከባድ ዝናብ በተፈጠረው ከባድ ጎርፍ ከፍተኛ ኃይል ማግኘቱን የዓይን እማኞች ተናግረዋል።

በምስራቅ ሊቢያ ትልቁ ከተማ በሆነው ቤንጋዚ ውስጥ የነፍስ አድን ሰራተኞች መኖሪያ ቤቶቻቸውና መኪናዎቻቸው በውሃ የተከበቡትን በመቶዎች የሚቆጠሩ ሰዎች አድነዋል። በሺዎች የሚቆጠሩት ሰዎች ደብዛ መጥፋቱ የተዘገበ ሲሆን የምስራቅ ሊቢያ የአገር ውስጥ ጉዳይ ሚኒስትር ለአገር ውስጥ መገናኛ ብዙኃን እንደተናገሩት አንድ አራተኛው የዴርና ከተማ ክፍል በጎርፍ ተወስዷል።

በህንፃው ፊት ለፊትና በጊዜያዊ የአስክሬን ማቆያ ክፍሎች ውስጥ አስክሬኖችን የሚከምሩ የዴርና ከተማ ነዋሪዎች በደረሰው የጎርፍ አደጋ ከፍተኛ ሞትና የበርካታ ቤተሰቦች ደብዛ መጥፋት አሳዝኗቸዋል። በብዙ የከተማዋ አካባቢዎች አስክሬኖች በጎዳናዎች ላይ የተደረደሩ ሲሆን፣ ሌሎች በርካቶችም በውሃው ተወስደዋል ሲሉ የአይን እማኞች ገልጸዋል።

የሊቢያ መገናኛ ብዙሃን እንደዘገቡት በዴርና የባህር ዳርቻ ከከተማይቱ ወደ ሜዲትራኒያን ባህር በሚፈሰው ጭቃማ ጎርፍ የባህሩ የውሃ ቀለም ወደ ቡናማነት ተቀይሯል። የዴርና የነፍስ አድን ቡድን አባል የሆነው የአካባቢው ዶክተር ኡሳማ አሊ ንብረትነቱ የሳውዲ አረቢያ ለሆነ አልአረቢያ ቴሌቪዥን እንደተናገሩት በርካታ አስክሬኖች ወደ ከተማው አልጎባ ሆስፒታል ተወስደዋል።

የነፍስ አድን ሰራተኞች ግን ሌላ በሽታ እንዳይሰራጭ በመስጋት በተቻለ ፍጥነት ሟቾችን ቶሎ ለመቅበር እየሞከሩ ነው ብለዋል። ደብዛቸው ከጠፋው መካከል ብዙዎቹ በሕይወት ይገኙ ይሆናል ተብሎ የማይታሰብ ነው ሲሉም ዶክተሩ ተናግረዋል።

የምስራቅ ሊቢያ ጦር አዛዥ ጄኔራል ካሊፋ ሀፍተር ቃል አቀባይ ኮሎኔል አህመድ አልማስማሪ ለአረብ መገናኛ ብዙኃን እንደተናገሩት የሁለቱ አሮጌ ግድቦች መደርመስ ከባድ የጎርፍ አደጋን አስከትለዋል። ከጎርፎቹ የመነጨ ውሃ በዴርና ዙሪያ የሚገኙትን ደረቅ ወንዞች በመሙላት ከተማዋን ለሁለት የሚከፍሉትን ሶስት ድልዮች ጠዋርጎ ወስዷል።

ከዚህ ከባድ የጎርፍ ውሃ የተነሳው የውሃ ግፊትም በርካታ ግድቦችን እንዲወድሙ አድርጓል በርካታ የአውሮፓ ሀገራት እንዲሁም ጎረቤት ግብፅ የጎርፉን አደጋና ከባድ ጉዳቶችን ለመቋቋም የሚሞክሩትን የአካባቢው ባለስልጣናት ለመርዳት አውሮፕላኖችና የነፍሰ አድን ሰራተኞችን መላካቸውን የሀገር ውስጥ ጉዳይ ሚኒስትር ኢሳም አብዙ ዘሬባ ለአረብ መገናኛ ብዙሀን ተናግረዋል

የምስራቅ ሊቢያ ከተሞችና ከቤንጋዚ እስከ ግብፅ ድንበር ድረስ ያሉ ከተሞች አብዛኛውን የማክሰኞ ቀን ያሳለፉት በጎርፍዋ በተወሰዱ ፍርስራሾች እስካሁን የተዘጉ ብዙ ጎዳናዎችን ከጭቃና ፍርስራሾች በማጽዳት ነበር።

የምስራቅ ወታደራዊ ክፍል አዛዥ ጄኔራል ሀፍጣር ባለፈው ሰኞ ማምሻው ላይ በቴሌቪዥን ጣቢያ ባደረጉት ንግግር የሀገሪቱ ማዕከላዊ ባንክ የአካባቢው ባለስልጣናት የነፍስ አድን ስራ እንዲሰሩና በጎርፍ ጉዳት የደረሰባቸው ሰዎች እርዳታ እንዲሰጡ ገንዘብ እንዲለቅ ጠይቀዋል።

ሊቢያ ሁለት ተቀናቃኝ መንግስታት ያሏት ሲሆን አንዱ በአገሪቱ ምስራቃዊ ክፍል ሁለተኛው ደግሞ በዋና ከተማዋ ትሪፖሊ ይገኛል። በክፍፍሉ የተነሳ የፖለቲካና የኢኮኖሚ ውሳኔ አሰጣጥ ብዙውን ጊዜ የተሰናከለ መሆኑ ተመልክተዋል።

ወደ አሜሪካ ለመግባት የሚሞክሩ ስደተኞችን ወደሚመለከተው ዜና ስናልፍ ደግሞ ከልዩ ልዩ ሀገራት በአስቸጋሪ ሁኔታዎች ውስጥ ለሳምንታት የተጓዙ ስደተኞች በዩናይትድ ስቴትስና በሜክሲኮ ድንበር መካከል ደርሰዋል። የአሜሪካ የመዳረሻ ተስፋቸው ያደረጉትና በመቶዎች የሚቆጠሩ ስደተኞቹ በድንበር ዙሪያ ህገወጥ ስደተኞችን የሚቆጣጠረው የዩናይትድ ስቴትስ መስሪያ ቤት ጉዳያቸውን እስኪጨርስላቸው እየተጠባበቁ ነው። ሮይተርስ ያጠናቀረው ዘገባ ተከታዩ ነው።

የዩናይትድ ስቴትስ ጉምሩክና ድንበር ጥበቃ መስሪያ ቤት ጉዳያቸውን እስኪጨርስላቸው የሚጠባበቁ በመቶዎች የሚቆጠሩ ስደተኞች ማክሰኞ ሁለት ሳንዲያጎ አቅራቢያ በሚገኙ ሁለት የዩናይትድ ስቴትስና የሜክሲኮ ድንበር አጥሮች መካከል ተሰባስበዋል። በአካባቢው የሚንቀሳቀሱ የእርዳታ ሰራተኞች እንደሚሉት ስደተኞቹ ከምዕራብ አፍሪካ፣ መካከለኛው አሜሪካና እስያ ሩቅ መንገዶችን ተጉዘው የመጡ ናቸው።

በአሜሪካ ወዳጆች አገልግሎት ኮሚቴ ውስጥ የሰብአዊ መብት ተሟጋች የሆኑት አድሪያና ሀሶ እንደሚሉት የስደተኞቹ ቁጥር እየጨመረ ነው። እዚህ ከመጣን ሳምንት ሆኖናል። የስደተኞቹ ቁጥር እየጨመረ መምጣት የጀመረው ባለፈው ሳምንት ማክሰኞ ወይም ረቡዕ ነው። በግንቦት ወር የተፈጠረውን ከግምት ውስጥ በማስገባት ኤጀንሲው በፍጥነት ይንቀሳቀሳል ብለን ተስፋ አድርገን ነበር።

ሆኖም አሁንም እንደገና በሁለቱ የድንበር መከለያ አጥሮች መካከል ሆነው የሚጠብቁ

በመቶዎች የሚቆጠሩ ሰዎች አሉ። ሀሶና ሌሎች የእርዳታ ሰራተኞች ለህጻናትና በአጥሩ መካከል እጃቸውን ማሳለፍ ለቻሉ ሰዎች ፍራፍሬና ከጥራጥሬ እህል የተሰሩ ብስኩቶችን ያቀብሏቸዋል። ስደተኞቹ የአስቸኳይ ጊዜ መጠለያ ላስቲኮችን ከድንበሩ አጥር ወይም ከቁጥቋጦዎች ጋር በማያያዝ ጥላ ለማግኘት ይሞክራሉ። ከስደተኞቹ አንዱ የሆነው ሀሰን ሀምዛ ከትውልድ ሀገሩ ጋና ተነስቶ አሜሪካን ለመድረስ ስድስት ሳምንታትን ተጉዟል።

It's not easy we started from Brazil by land it's not easy ቀላል አይደለም። ከብራዚል ጀምሮ በእግራችን ነው የተጓዝ ነው። በጣም ከባድ ነው። የሜክሲኮ ሰዎች ጉዟችንን ከባድ አድርገውብን ነበር። እውነቴን ነው ምልህ፣ ቀላል አይደለም። አፍሪካ ለእኛ በጣም ከባድ ነው

ለዚያ ነው ራሳችንን ለማዳን ጥለን የወጣ ነው። እኔና እዚህ ያሉት ወንድሞቼ ከአፍሪካ መተን በእግዚአብሔር ጸጋ እዚህ ደርሰናል። አሜሪካ ሰፊ እድል ያለበት አገር ነው። እዚህ የመጣ ነው የተሻለ ሕይወት ለማግኘት ነው። ከደረሰብን ስቃይ አምለጠን ነው የመጣ ነው።

ሀምዛና ከተለያዩ የዓለም ክፍሎች እንደ እሱ ለሳምንታት ተጉዘው በዩናይትድ ስቴትስና በሜክሲኮ የድንበር አጥሮች መካከል መገኘት የቻሉት በመቶዎች የሚቆጠሩ ስደተኞች ወደ አሜሪካ መግባት እስኪፈቀድላቸው በትዕግስት ይጠባበቃሉ።

ያዳመጣችሁት ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የረቡ ምሽት መሰናዷችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከመሄዳችን በፊት ግን ከናንተ ከአድማጮቻችን እንዲሁም ከተመልካቾቻችን የደረሱን አንዳንድ መልእክቶች እናጋራችሁ። በትላንትና ዕለት በዓሉ

አስመልክቶ ከነበሩን ዘገባዎች መካከል በድሬዳዋ የተደራጁ ወጣቶች የዶሮ እርድ አገልግሎት እየሰጡ ነው በሚል ርዕስ ተደራራቢ ስራ ያለባቸውን ሴቶች ጫና ለማቃለል የዶሮ እርድ አገልግሎት እየሰጠው ስለሚገኙ ወጣቶች ባስተላለፍነው ዘገባ ቦሩ ጎዳና የተባሉ የፌስቡክ ተከታያችን

አቦ ድሬዎች ጣጣ የሌለው መልካም አዲስ አመት ይሁንላችሁ። የከተማችሁ አስተዳዳሪ ረጅም እድሜ የወፍቀው ሲሉ በጣም የሚያበረታታ ተግባር መሆኑን ገልጸዋል። ከአውደ አመቱ ጋር በተያያዘ የኢትዮጵያ አዲስ አመት ጦርነትና የኑሮ ውድነት ጫናዎች ቢያጠላበትም እየተከበረ ነው በሚል ርዕስ በተላለፈው ዘገባም እንዲሁ ኑራሞ አባሜ የተባሉ የፌስቡክ ተከታያችን

የኢትዮጵያ ሕዝብ መጥፎ ጊዜን እያሳለፈ ነው። የመረጥ ነው። መንግስት ተገቢውን አገልግሎት እየሰጠን አይደለም። ህገወጥነት፣ የኑሮ ውድነት

ጦርነት ሙስናና ብልሹ አስተዳደር መገለጫ ሆኗል። ሰሚ ካለ አንድ ይበለን በሚል አስተያየታቸውን ሰጥተዋል። ኪሮስ ገዛህኝ ኪሮስ የተባሉ ተከታያችንም እንዲሁ የኑሮ ውድነት ድሃውን ማህበረሰብ እየጎዳው ነው ሲሉ፣ የሌላው አበበ ጃጌማ የተባሉ ተከታዮችን እንዲሁ በዚሁ ዘገባ ላይ ለባህሉ አስፈላጊ የሚባሉ ግብዓቶች ዋጋቸው ቢጨምርም በዓሉ ከአምናው በደመቀ መልኩ ተከብሮ አልፏል የሚል መልእክት አስተላልፈዋል

ልናል። አድማጮች እንዲሁም ተመልካቾች፣ እናንተም በዝግጅቶቻችን ላይ ያሏችሁን አስተያየቶች ወይም ደግሞ ቢተላለፉ የምትሏቸውን መልእክቶች ጥቆማ ለመስጠት ከፈለጋችሁ በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዶችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት፣ በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የአሜሪካ ድምጽ ከዋሽንግተን ዲሲ ተመልሰናል። ወደ ሁለተኛው አጋማሽ ዝግጅቶቻችን ነው የምናልፈው። የመጀመሪያው ቀዳሚው ዝግጅት የሚሆነው በኢትዮጵያ በተስፋፋው ግጭት እየተጎዳ ያለው ቱሪዝም ነው።

በኢትዮጵያ እየተስፋፋ ባለው ግጭትና የጥጥቅ ትግል አለመረጋጋት ምክንያት የስብሰባ ቱሪዝም እየቀነሰ መምጣቱን በዘርፉ የተሰማሩ ማህበራት አስታወቁ። የኢትዮጵያ የሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዚዳንት ዶክተር ፍትህ ወልደሰንበት ለአሜሪካ ድምጽ በሰጡት ቃለ ምልልስ ባለመረጋጋቱ ምክንያት ዓለም አቀፍ ስብሰባዎችን ከአዲስ አበባ ወደ ሌሎች ሀገራት ማዞር እንደተጀመረ ተናግረዋል። አጠቃላይ የውጭ ጎብኚዎች ፍሰት እየቀነሰ እንደሆነ የሚገልጹት

የአዲስ አበባ የሆቴል ባለቤቶች ማህበር ፕሬዚዳንት ወይዘሮ አስቴር ሰለሞንም የሆቴል ዘርፉ እየተጎዳ እንደሆነና ይነቃቃ ዘንድ የሚመለከታቸው አካላት በውይይት ሰላም እንዲፈጥሩ ጠይቀዋል። ገብረ ሚካኤል ገብረ መድን ዝርዝር ዘገባ አለው።

በኢትዮጵያ በተለይም ከ2008 ዓ.ም ጀምሮ እየተስተዋለ የመጣው አለመረጋጋት፣ በኋላም የተከሰተው የኮቪድ-19 ወረርሽኝ ሀገሪቱ በምታስተናግደው የስብሰባ ቱሪዝም ቁጥር ላይ ከፍተኛ ጫና ማሳደሩን የሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዚደንት ዶክተር ፍትህ ወልደ ሰንበት ለአሜሪካ ድምፅ አስታውቀዋል። የጸጥታ ኬሶቹ ስናያቸው የሆኑ ቦታዎች ላይ ነው ሎኬት የሚያደርጉት ጸጥታ ችግሮቹ

ግን ሀገራት የሚወስዱት ተጽዕኖ ዓለም አቀፍ ተጽዕኖ የሚያመጣው ነገሮች ሙሉ ሀገሪቷን እንደ ተረበሻ አርጎ ይወስዳልና ቱሪስቱን እንዳይመጣ የሚከለክል እንትኖች ነበሩ። የኢንተርናሽናል ኦርጋናይዜሽን እንደ መቀመጫነታችን ብዙ ኮንፍረንስ ቱሪዝሞች ነበሩን። እነሱን ሁሉ ማዞር ተጀመረ ማለት ነው። አዲስ አበባ ምንም የተፈጠረ ነገር አልነበረም፣ ግን የሚወጡ ባኖች እነዚህ ነገሮችን ጉዳት እያመጡ መጡ።

ዶክተር ፍትህ እንደገለጹት ከኢትዮጵያ ሚሊኒየም ወዲህ በሀገሪቱ በፍጥነት የተስፋፉት ዓለም አቀፍ ሆቴሎች በፌዴሬሽኑ በኩል ከመንግስት በአነስተኛ ወለድ ባገኙት ብድር ከኮቪድ-19 ጉዳት ለማገገም ጥረት እያደረጉ እንደቆዩ አውስተዋል። ሆኖም በአሁኑ ወቅት በሀገሪቱ እየተባባሰ የሚታየው የትጥቅ ግጭትና አለመረጋጋት የዓለም አቀፍ ጎብኚዎችን ፍሰት በማስተጓጎል ብርቱ ጫና እያሳረፈባቸው እንደሚገኝ አመልክቷል። ቱሪዝም በባህሪው

ከጫማ አሳማሪው እስከ በላይ ሆቴል እና ከዛ በላይ ደግሞ መንግስት ሙሉ ቼን የያዘ ተጠቃሚ ያለው ሴክተር ነው። በባህሪው አንድ ቱሪስት ወደሆነ ቦታ ሲሄድ ትልቅ ሆቴል ያድራል፣ ትንሽ ሬስቶራንት ይበላል፣ ትንሽ ባሮች ይዝናናል፣ ጫማውን ያስጠርጋል፣ ሱፐር ማርኬት፣ ሱቆች ይሄዳሉ። እና ይህንን ይዞ ስታየው ገር ይሄን ዘርፍ በዚህ መሰረት እነዚህ የኮቪድ እና የጸጥታ ጉዳዮች መጉዳት ማለት

ይህን ሁሉ ቼን ነው የሚጎዳው የሚል ነው። እኛ ጥቅል የሆነ ትልቅ ኢኮኖሚካል ኢምፓክት አለው ነው ብለ የምንለው። አለመረጋጋቱ የሀገር ውስጥ ጎብኚዎችንም እንቅስቃሴ አስቸጋሪ እንዳደረገው ፕሬዚደንቱ ገልጸዋል። ሀገር ውስጥ ቱሪዝምም እንደሚታወቀው ተዳክሟል። በየመስሪያ ቤቱ ሀገርህን እወቅ በየዓመቱ ይካሄድ ነበር። እንደዚ አይነት እንትኖችን በመቆማቸው ሀገር ውስጥ ቱሪዝምም በመቆሙ ምክንያት ዘርፎ አሁንም ትልቅ ቻሌንጅ ውስጥ ገባ ማለት ነው።

የአዲስ አበባ የሆቴል ባለቤቶች ማህበር ፕሬዚደንት ወይዘሮ አስቴር ሰለሞንም ዘርፉ ከሌላው በተለየ በግጭቶች ቀድሞ የሚኮማተር በመሆኑ የጎብኚዎቹ ፍሰት እንደቀነሰ ያብራራሉ። በግል እንደዚሁ ወይም በቱር ኦፐሬተሮች በኩል የሚመጡ ቱሪስቶች ይቀንሳሉ። ከዛ በተጨማሪ ደግሞ ስብሰባዎች

ትልቅ ስብሰባዎች በሚደረጉ ጊዜ መጀመሪያ ቼክ የሚደረገው የሀገሪቱ የመንቀሳቀስ እና የፀጥታ ጉዳይ ስለሆነ እየተሰረዙ ወደ ጎረቤት ሀገሮች ሄደዋል። በእርግጥ የአፍሪካ ህብረት ስብሰባ ተደርጓል። ባለፈው እሱ ነበር አንዱ ትልቁ ለአዲስ አበባ የሚጠበቀው ለሆቴሎችም እሱ ተደርጓል፣ ግን ከዛ ተከታትሉ ሌሎችም አነስተኞች የሚባሉ ይሰረዛሉ። በተለይ የግሩፕ በግሩፕ የሚመጡ ሰዎች ይሰረዛሉ። እንደውም በአጠቃላይ ሀገሪቱ ውስጥ

ቱሪስቶች ከሌላው አጠገባችን ካሉት ሀገሮች ጋር ሲታይ ወደ ኢትዮጵያ የሚገባው ሰው አብዛኛው ለቱሪዝም የሚመጣ አይደለም። አብዛኛው ሰው የሚመጣው ለቢዝነስ ፍለጋ ወይም ብዝነሱ ኑራን ለማድረግ ወይ ደግሞ ለኮንፈረንስ ነው። እነዚህ ሁለቱም ነገሮች ግን የፎሬን ዳይሬክት ኢንቨስትመንት በሚቀንስበት ጊዜ በፀጥታ ምክንያት ወደ ሀገራችን የሚገቡ ሰዎች ይቀንሳል።

እነዚህ ሶስቱም አንድ ላይ ሆነው የቱሪዝም ፍሰቱን ወይም ሆቴሎቻችን የሚያስተናግዷቸውን እንግዶች ቀንሷል። አክለውም የኮቪድ አስራ ዘጠኝ ወረርሽኝና ከዛ በመቀጠል በሀገሪቱ ውስጥ በተከታታይ የተከሰቱት ግጭቶች የሆቴል ዘርፉን እንደጎዱትም ይናገራሉ። እንቅስቃሴን ከሚገድቡ ነገሮች አንዱ ደግሞ ሰላምና መረጋጋት አለመኖር ነው። ተጓዥ ሁልጊዜ በፕሮግራም ነው የሚሄደው። ከዚህ ተነስቼ እዚህ ቦታ ይህን ያህል ጊዜ አጥፍቼ ደግሞ ዜጋ ብሎ ነው የሚሄደው።

ሶ ያንን የከፋ ነገር እንኳን ባይኖር ያደናቅፍብኛል ብሎ ካሰብ አይመጣም። ይበልጡን ደግሞ የጦርነትና እንደዚህ የራስን ደህንነት ጥያቄ ውስጥ የሚከታ አይነት ነገር ሲመጣ ለመዝናናት የሚሄድ ሰው ሊመጣ አይችልም። ለስራና ለስብሰባ ስብሰባም እንደዚሁ አፌክትድ ይሆናል። የኮቪዱ ክትባቱ በመጣ ጊዜ መሻሻል አሳይቶ ነበር።

ከዛ በኋላ እንደገና ግን ተከታትሎ የሀገራችን የራሳችን የውስጥ ችግር ደግሞ ሲመጣ፣ በተለይ የውጭዎቹ ደግሞ ካለውን በላይ አጋነው ስለነበር ሰውን የሚመክሩት ወደ ኢትዮጵያ እንዳይመጣ ወይም ኢትዮጵያ ያለውን እንዲወጣ በጣም በሚታይ ደረጃ የሆቴሎቹን እንቅስቃሴ ጎድቶታል። በአጠቃላይ የሰላም እና መረጋጋት ጥያቄ ውስጥ በሚሆን ጊዜ ሁል ጊዜ ቶሎ የሚደነግጠው የቱሪዝም ስራ ያም ሆኖ ሆቴል ማለት ነው እና ተጎድተናል።

ግጭቱ በአመዛኙ የሀገሪቱ የቱሪዝም መስህቦች በሚበዙበት ሰሜናዊ ክፍል መሆኑ ደግሞ ጉዳቱን አስከፊ እንደሚያደርገው ዶክተር ፍትህ አስገንዝበዋል። ለምንድን ያኛ የሆነው ብለን ስናስብ፣ በዩኔስኮ የተመዘገቡትንም ስናስብ ብዙዎቹ እዛ ናቸው። ያለ ረዥም ጊዜ ሀገሪቷም ስታስተዋውቃቸው የነበሩት እንትኖች መዳረሻዎች እነሱ ናቸው። ስለዚህ ዳትስ ዋይ ሰሜን የነበረው ረብሻ ሲን በኖረ ቁጥር ወዲያው መቀነስ፣ ትንሽ ሲቆም ደግሞ ወዲያው መጨመር የሚለው እንትኖች የመጡት ከዛ ትሬንድ ነው።

አሁንም እያንዳንዱ እንትኖች እንቅስቃሴዎች እንዲህ አይነት አለመረጋገጦች በመጡ ቁጥር የመጀመሪያ የሚቆመው ሆቴልና ቱሪዝም አሁን ሰሜን ያለው ሆቴልና ቱሪዝም እንደው የሀገራችን ሆቴሎች አብዛኞቹ ከቱሪስቱን በላይ የሚጠቀሙት የኮንፈረንስ ቱሪዝም ነው። ከአዲስ አበባ ላይ እንዲ ባህር ዳር ላይ ያዘጋጃል፣ ደሴ ላይ፣ ላሊበላ ላይ ያዘጋጃል፣ ለዋሳ ያዘጋጃል። እንደሱ የሚያደርገው ሙቭመንት ሁሉ ቆመ ማለት ነው። ዛትስፋይ የሆቴሎቻችን ቻሌንጅ እጅግ የተበለጠ የሚሆነውና

የመጨመሪ መቀነሱ የቱሪስት አብዛኛው ዴስቲኔሽኖቻችን እዛ መሆናቸው ረብሻው ሲኖር ሚቆም ልክ ሲቆም ደግሞ ወዲያው ደግሞ ማገገም መጀመሩ የዛ እይታ ነው። በተያዘው የ2016 አዲስ ዓመት የዘርፉ እንቅስቃሴ ይሻሻላል ብለው እንደሚጠብቁ የአዲስ አበባ የሆቴል ባለቤቶች ማህበር ፕሬዚደንት ወይዘሮ አስቴር ሰለሞን ተስፋቸውን ገልጸዋል። ጊዜ የሰማሁት

ቪዛ አሰጣጣችንም ለውጥ አለው እና አሁን ቪዛውን አራይቫል ሰው እንግዶች በመጡ ጊዜ እዚሁ አዲስ አበባ ሲደርሱ የሚያገኙበት መንገድ ይመቻቻል የሚል ነገር ሰምቻለሁ። እሱ ከሆነ በሁለት ሺ አስራ ስድስት የተሻለ ነገር እንጠብቃለን። አንዱም እሱ ቀጥታ ግንኙነት አለው። ከዚህ በፊትም ተደርጎ ያውቃል እና በንጊዜው ቀጥታ ልዩነት ናይ ነበረ ሰው ዛሄ ቪዛ አገኛለሁ ሲል ተጨማሪ ፍሎ ይመጣል

ስለዚህ በሱ የተነሳ ሁለት ሺ አስራ ስድስት ላይ ይህን የሚያደርጉት ከሆነና ያው መቼም ሰላምም ይሻሻላል ብለ ነው ሁሌ የምናስበው አይደል? እሱ በተሻሻለ ሁለት ሺ አስራ ስድስት የተሻለ የቱሪስት ፍሰት የምናገኝበት ጊዜ ነው ብዬ አስባለሁ። በኢትዮጵያ የተለያዩ አካባቢዎች የሚስተዋሉትን ግጭቶች የሚመለከታቸው አካላት በውይይት እንዲፈቷቸው ሁለቱም ኃላፊዎች አክለው ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ

ተከታዩ መሰናዷችንን ደግሞ ሴቶችና ቤተሰብ ነው። የጥቁር ባህልና ባህል ውክንልና ላይ የምትሰራ አንዲት ሴት ያስተዋውቀናል።

ነጻነት ተስፋዬ ወይም ኔት ነዋሪነቷን በሰሜን ካሊፎርንያ ግዛት ያደረገች የግራፊክስና የገላጭ ስዕሎች ባለሙያ እንዲሁም የኮከብ ስቱዲዮ መስራች ናት። የሚበዙት ስራዎቿ በጥቁርነት በመብትና በባህል አካታችነት ዙሪያ ያተኩራሉ።

ኢትዮጵያና የጋቢ ታሪክ የተሰኙ ሁለት የልጆች ገላጭ መጽሀፍትን በእንግሊዝኛ ቋንቋ ያዘጋጀችው ነጻነት ስራዎቿን በቀጣዮቹ ወራት ለአንባቢያን ለማድረስ አሳታሚ ተቋማትን አነጋግራ ጨርሳለች። ኤደን ገረመው ናት ያነጋገረቻት። የሰሜን ካሊፎርኒያ ቤይ ኤሪያ ነዋሪ የሆነችው ነጻነት ተስፋዬ ኔት የግራፊክስና የስዕል ጥበብ ባለሙያ ናት።

ኢትዮጵያ ተወልዳ ዩናይትድ ስቴትስ ውስጥ ያደገች ሁኔት ኢትዮጵያዊና አፍሪካ አሜሪካዊ ስዕሎች የሚቀርቡበት የኮከብ ስቱዲዮም መስራች ናት። ኮከብ ስቱዲዮ ኢስ ማ

ኮከብ የስቱዲዮ የጥበብ ስራዎችን የማከናውነው ከመኖሪያ ቤቴ ነው። ስራዎቼ የግራፊክስ ዲዛይን እና ሀሳብን የሚያንጸባርቁ ስዕላዊ መግለጫዎች ወይም ኢሉስትሬሽን የምንላቸው ናቸው። ስራዎቼ በድህረ ገጽ እና በማህበራዊ ሚዲያ ላይ ይገኛሉ።

እንደ ዲያስፖራ በባህል ውክልና እንዲሁም እንደ ጥቁር አሜሪካዊ ደግሞ በዩናይትድ ስቴትስ ውስጥ ያሉ ባህሎችን የሚያንጸባርቁ እንዲሁም የቅስቀሳን ስራ የሚሰሩ ናቸው። በአመለካከቴ ላይ የተመረኮዙም ናቸው። ከዛ ነው የሚመነጩት። እነዚህ ነገሮች እኔ በህይወቴ እጅግ ዋጋ የምሰጣቸው ናቸው። በስራይም እነሱን ነው ለማስተላለፍ የምጥረው። ኮከብ ስቱዲዮ ታዲያ እነዚህ ስራዎች ህያው የሚሆኑበት ስፍራ ነው።

የሙሉ ጊዜ አርቲስት የሆነችው ኔት የተለያዩ የቀለም መጽሐፎችን፣ የግራፊክስ ስራዎችን፣ በልብስና በፎጣዎች ላይ የሚታተሙ ንድፎችንም የምትሰራ ሲሆን ሁለት ኢትዮጵያና ባህሏን የሚወክሉ የስዕል ገላጭ መጽሐፎችን በቅርቡ ለተደራሲያን አበርክታለች።

ሁለት የልጆች መጽሐፍትን ለህትመት ላበቃ መሆኑን ስነግርሽ ደስ እያለኝ ነው። አንደኛው መጽሐፌ በመጪው ጥቅምት፣ ሌላኛው ደግሞ በወዲያኛው የካቲት ነው ለገበያ የሚቀርቡት። እነዚህ ማተሚያ ቤት የገቡ ስራዎች ናቸው። የመጀመሪያው መጽሐፍ ቤርፉት ፐብሊሽንግ ሃውስ በተሰኘ ማተሚያ ቤት በኩል የሚቀርብ በጠንካራ ወረቀት ላይ የሚታተም ቦርድ ቡክ ነው።

እድሜያቸው አራት ዓመት ለሆናቸው ህጻናት የተዘጋጀ ቢሆንም ማንኛውም ሰው ሊጠቀምበት ይችላል ብዬ አስባለሁ። መጽሐፉ አንዲት ትንሽ ኢትዮጵያዊት ህፃን ቀኑን ከአባቷ ጋር ስታሳልፍ የሚያሳይ ነው። ስዕሎቹ በደንብ ገላጭና ቆንጆ ናቸው ብዬ አስባለሁ። ባህላችንን፣ የምንመገባቸውን ነገሮች፣ ቋንቋችንን የሚገልጽ መጽሐፍ ነው። ሁለተኛው ገላጭ መጽሐፍ ሊትል ብራውን የህትመት ተቋም አማካኝነት የሚቀርብ ሲሆን ስለ ጋቢ አሰራር ነው።

ጋቢ እንዴት እንደሚሰራ ከፍሬው አንስቶ እስከሚለበስ ድረስ ያለውን ሂደት ያሳያል። እኔ ራሴ በጣም ጋቢ አፍቃሪ ስሆን ጋቢ መሰብሰብ ወዳለሁ። በዚህ የተነሳ ይህ ፕሮጀክት ለእኔ ልዩ ስሜትን የፈጠረብኝ ነው። በአጠቃላይ ሥራው አንድ አመት ፈጅቷል። አሁን ታዲያ የቤተ መጽሐፍት ማህበር መጽሐፉን ትልቅ ነጥብ ሰጥቶታል የሚለውን ሰምቻለሁ። ገና ህዝብ ጋር ሳይደርስ ጥሩ ግምገማንና ነጥብን እያገኘ ነው

ኔት ከዚህ በተጨማሪም በዩናይትድ ስቴትስ በየዓመቱ በወርሃ የካቲት የሚታሰበው የታሪክ ወር ላይ ለገበያ የሚቀርቡ ንድፎችን በሀገሪቱ ካሉ ግዙፍ የልብስና የሸቀጣሸቀጥ አቅራቢ ተቋም ጋር ለማቅረብ የተፈራረመች ሲሆን በሳን ፍራንሲስኮ ካሊፎርኒያ በሚገኘው በዲያንግ ሚዚየም ውስጥም ስራዋ ሊካተት መሆኑን አስታውቃለች። ሜ

በአሁኑ ሰዓት በሀገሪቱ ካለ አንድ ግዙፍ የሸቀጣ ሸቀጥ አቅራቢ ኩባንያ ጋር ስራዎችን ለማቅረብ ውለታ ተዋውያለሁ። እንደ ድል ሆኖ ተቋሙን አሁን ማሳወቅ አልችልም። ነገር ግን በመጪው ጥር ወር በአውሮፓውያኑ 2024 አዲስ ዓመት ላይ ይፋ እንዲሆን የምንጠብቀው ነገር ነው። ስራዎቼ በልብሶች ላይ ታትመው ለሽያጭ ይቀርባሉ። በተጨማሪም ደግሞ አንዱ ስራዬ በሳን ፍራንሲስኮ በሚገኘው

ዲያንግ በተሰኘ ሙዚየም ስብስብ ውስጥ የሚካተት መሆኑ አስደስቶኛል። በተጨማሪም ቀጣዮቹን ወራቶች የማሳልፈው የከተማው አስተዳደር በመሀል ከተማው በሚገኝ የህዝብ ቤተ መጻሕፍት ውስጥ ግዙፍ የሚውራል አርት ስራ እንዳቀርብ ኃላፊነት ስለሰጠኝ እዛ ላይ ነው። ያም በጣም አጓጉቶኛል። የዛሬ ዓመት አካባቢ የካሊፎርኒያ ግዛት አስተዳደር ብቁ አርቲስት የሚል የ10 ሺህ ዶላር ሽልማት የሰጠኝ ሲሆን

ያ ኮከብ ስቱዲዮን ለማስፋፋት እና ስራዬን ጠንክሬ እንድሰራ በማድረግ ያግዘኛል። ኔት ወጣት አፍሪካውያን በተለይም ኢትዮጵያውያን አርቲስቶች እና ማህበረሰቡ በጥበቡ ዙሪያ ሊያደርገው ይገባል ያለችውን ነገሮችም እንዲጠቁማለች። the one thing I want to say in that my hope for

የምሻው ነገር በተለይ ደግሞ ኢትዮጵያውያን ጥበብ የማድመቅ ባህላችንን እንደምንቀጥል ተስፋ አለኝ ነው። የበለጠ ፈጠራን እናበረታታለን ብዬ አስባለሁ። እንደ አርቲስት እርስ በርስ መደናነቅ አለብን። በቀጣዩ ትውልድ ዘንድ ጥበብ እጅግ ስትከበር ማየት እንሻለሁ። ጊዜው ተቀይሯል፣ ቴክኖሎጂውም ተቀይሯል። በዚህ የተነሳ የጥበብ ፈጠራም አዲስ መልክ ኖሮታል።

ይህንን በራሳችንም በልጆቻችንም ላይ ማክበር አለብን። ነጻነት ተስፋዬ ወይም ኔት የሁለት ልጆች እናት ስትሆን ልጆቿ ለስሯ መነቃቃት ትልቅ ሚና እንዳላቸው ትናገራለች። በቀጣይም ኢትዮጵያዊነትና አፍሪካ አሜሪካዊነት የሚያንጸባርቁ ስራዎችን ማቅረቧን እንደምትቀጥልም አጫውታኛለች። ከአሜሪካ ድምፅ እደን ገረመው። በለውጥ ጊዜ አለም መረጋጋት ሲያጣ

የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ።

ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በየዕለቱ ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት ጀምሮ ወደ እናንተ የሚደርሰውን ዝግጅታችንን ነው እየተከታተላችሁት ያላችሁት። አድማጮቻችን፣ እንዲሁም ተመልካቾቻችን የምሽቱን ዝግጅታችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የአየር ንብረትን ለውጥ ተጽዕኖዎች በተመለከተ በዓለም ከፍተኛ ጉዳት ከደረሰባቸው ሀያዎቹ አገሮች መካከል አስራ ሰባቱ የሚገኙት በአፍሪካ ነው ሲሉ የዩናይትድ ስቴትስ የአየር ለውጥ ልዩ መልእክተኛ ጆን ኬሪ መናገራቸውን በመጥቀስ ይጀምራል የዕለቱ ርዕሰ አንቀጽ።

ኬሪ በኬንያ ናይሮቢ በተካሄደው የአፍሪካ አየር ንብረት ጉባኤ 2023 ላይ እንደተናገሩት ይህ እየገጠመን ያለው ችግር ሰው ሰራሽ ነው። ጉዳዩ ከብክለት ጋር የተያያዘ ነው ብለዋል።

በእርግጥም አፍሪካ ሳይቋርጥ በቀጠለው የቅሪታ አካል መቃጠል የተነሳ በአየር ንብረት ቀውስ ግንባር ቀደም ተጠቂ ትሆናለች ያሉት ኬሪ ሀያ አገራት ሰማንያ በመቶውን የልቀት መጠን ያመርታሉ። እነዚያው ሀያ አገራት በሙሉ በፓሪስ ስምምነት ከተቀመጠው አቅጣጫ ለመድረስ ወዲያውኑ እርምጃዎችን መውሰዳቸው በጣም አስፈላጊ ነው በማለትም ተናግረዋል። ፍትሕ ማለት ምንም ነገር ማለት ከሆነ

በእርግጠኝነት ሽግግር ካለ ሁሉም ሰው ከሽግግሩ ጥቅሞች ውስጥ መሳተፍ አለበት። በአሁኑ ጊዜ ስለሚታመን ሽግግር ስለ ፍትሐዊ ሽግግር ማውራት እንደማስችል ግልጽ ነው። አንዳንድ ሰዎች ምንም አይነት ሽግግር በማይኖርበት ጊዜ ወይም ለአንዳንድ ሰዎች ከባድ ፍትሐዊ ያልሆነ ዳ ሲኖር

እነዚያ አገሮች መምረጥ ያለባቸውን ምርጫ የሚውጥና የሚያሰጥም ነው። ሁለንተናዊ ምላሽና ዝግጁነት ለህልውና ቁልፍ ነው። በእያንዳንዱ 18 ቀን እዚህ ፕላኔት ውስጥ የሆነ ቦታ ላይ የሚፈጠር የአንድ 1 ቢሊዮን ዶላር የአየር ለውጥ ክስተት አለን ስለዚህ ሁሉን አቀፍ ምላሽና ዝግጁነት የግድ ነው ሲሉ ጆን ኬሪ ተናግረዋል። ፕሬዚዳንት ባይደን አሁን ተዘጋጅ የሚል መርሃ ግብር ጀምረዋል።

የፕሬዚዳንቱ የአደጋ ጊዜ ፕሮግራም አካል የሆነ የሁለንተናዊ ምላሽና ዝግጁነት ነው። ቢያንስ በማደግ ላይ ባሉ አገሮች በተለይም በአፍሪካ ውስጥ ያሉ ግማሽ ቢሊዮን የሚሆኑ ሰዎች ለዚህ የከፋ የቀውስ ሁኔታ መዘጋጀት እንዲችሉ የምንረዳቸው ስለመሆኑ ቁርጠኛ መሆናቸውን ቃል ገብተዋል። ኬሪ በግብርና ንግዶች ላይ ኢንቨስት ለሚያደርጉት የአፍሪካ ሁለንተናዊ ምላሽና ዝግጁነት ተነሳሽነት ለምግብ ዋስትና ማፋጠኛ ዩናይትድ ስቴትስ ተጨማሪ 20 ሚሊዮን ዶላር እንደምትሰጥ አስታውቀዋል።

ሌላ አስር ሚሊዮን ዶላር የአየር ንብረትን ለመቋቋም ለሚደረጉ ዝግጁነት ለሚውሉ የፋይናንስ የቴክኖሎጂ ሽግግር ተቋማትና ምግብ ሳይበላሽ አቀዝቅዘው ማቆየት ለሚችሉ ማከማቻዎች እንደሚውሉ ተናግረዋል። ዝግጁነትና ሁለንተናዊ ምላሽ ህይወትን እንደሚያድን፣ ስራ እንደሚፈጥር ማንም በተፈጥሮ የሚያውቀው ግልጽና ነባር እውቀት መሆኑን አውቀናል።

ዛሬ የሚሰሩት መንገዶችና ደልድዮች እድገት የሚያመጡትና ድህነትን የሚያቆሙት ነገን ተቋቁመው መቆም ከቻሉ ብቻ ነው።

አፍሪካ በከፍተኛ ደረጃ የአየር ንብረት ቀውሱ የከፋ ጉዳት እያደረሰባት ነው ብለዋል ልዩ መልእክተኛው ኬሪ። በአሁኑ ወቅት ከአየር ንብረት ተጽዕኖዎች ጋር መላመድና መቋቋም እንዲቻል እያንዳንዱ አገር ሌሎች አገራትን በተለይም አፍሪካን ለመርዳት መነሳቱ አስፈላጊ ነው ሲሉ የዩናይትድ ስቴትስ የአየር ለውጥ ልዩ መልእክተኛ ጆን ኬሪ መናገራቸውን በመጥቀስ ርዕሰ አንቀጹ ሀተታውን ይደመድማል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ወይም በዋትሳፕ ቁጥራችን 202251

ሰላሳአምስት ከፊት የመደመር ምልክትና አንድም በማስቀደም በድምፅ መልእክታችሁን ቀርጻችሁ አስቀምጡልን። ነገ በሌሎች ዝግጅቶች ዳግም እንጠብቃችኋለን። ሰላም፣ ደህና ደሩ